የፌዴራል መንግስት ኦነግ ሸኔ ብሎ የሚጠራውና ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድን በደቡብና ኦሮሚያ ክልል አዋሳኝ አካባቢዎች እያደረሰ ያለውን ጥቃት ተከትሎ በተወሰደ እርምጃ አርባ ታጣቂዎች ሲገደሉ ሌሎች ሰላሳ አምስት ቆስለዋል ሲል የኢትዮጵያ መከላከያ ሰራዊት የደቡብ እዝ አመልክቷል። እርምጃው የተወሰደው ቡድኑ ከህወአት ጋር በትብብር መስራት መጀመሩን ካሳወቀ በኋላ በሲቪሎች ላይ እያደረሰ ያለውን የሰብአዊ ጥቃቶች ለመመከትና ህግን ለማስከበር መሆኑን የእዙ የኋላ ደጀን መሪ ኮሎኔል ግርማ አየለ ተናግረዋል። ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ቡድን እና ህወአት ንጹሐንን ኢላማ ያደርጋሉ በሚል በተደጋጋሚ የሚቀርብባቸውን ውንጀላዎች ሲያስተባብሉ መቆየታቸው ይታወሳል። ሰሞኑን በደቡብ ዝ ተወሰደ የተባለውን እርምጃ አስመልክቶ እስካሁን ከሁለቱ ቡድኑ ሰኞች የተሰጠ ምላሽ የለም። ይለናል የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በተከታዩ ዘገባው። ኮሎኔል ግርማ አየለ እንዳሉት በነሐሴ ወር የመጀመሪያው ሳምንት በቀን አራትና አምስት መወሰድ በተጀመረ የእርምጃ ቡድኑ ከተማመነበት ምሽግ ማስወጣት ተችሏል። ከኦሮሚያ ልዩ ኃይል ጋር በመነጋገር ኦፕሬሽን ወስደን ነበር። በቅርብ ጊዜዎች ኦፕሬሽኑ ምንድን ነው? በምዕራብ ጉጂ ላይ ወደ ሞያሌ መሄጃ ላይ ማዳመ ጋዳ የሚባል ቦታ አካባቢ አየር ካልመጣ በስተቀር እኛ ከዛ ጫካ እንውጣን ብሎ ነበር። ጀግና የመከላከያ ሰራዊትና የኦሮሚያ ልዩ ኃይል ግን በአንድ ቀን ገብቶ ነው ያወጣቸው። ካወጣን በኋላ ግን ከ አርባ በላይ ሸኔዎችን በመደምሰስ ከ ሰላሳ አምስት በላይ ደግሞ በማቁሰል ሁለት ምርኮኞችን በማማረክ ሸኔ ድምሰሳ ላይ እንገኛለን። ከጦሩ ጋር ፊት ለፊት ቆሞ የሚዋጋ ሸኔ አላገኘንም። አሁንም ካገኘን ግን እንደመስሰዋለን። አገራችንም ሰላም እናደርጋለን። የቀጠናችን ሰላምም እናረጋግጣለን። እርምጃው ከተወሰደባቸው ውስጥ የህወሓት ጦር አባላት እንደሚገኙባቸውም ኮሎኔል ግን ማረጋግጠዋል። ከዛ ከደመሰስ ነው ውስጥም አጋጣሚ መግለጽ የሚፈልገው የጁንታ ጦር እንዳለ አሁን ከደመሰስ ነው ከአርባ ሰው በላይ ያልኩትስ የጁንታ ጦር አለ። ምክንያቱም ሸኔ ብቻ አለም እዚህ ያለው ጁንታም አለ። ይህንን ለመደምሰስ ደግሞ እዚህ ያሉ የጸጥታ ዘርፍ ኃላፊዎች፣ የወረዳ አስተዳደሮች፣ የዞን አስተዳደሮች ከእኛ ጋር ክላሽ እኩል ይዞ እየተዋጉ ስለሆነ በወኔ በህልህ እየሰሩ ስለሆነ እኛም ከነሱ ጋር ሆነን ይህን ስራ እየሰራ ስለሆነ የሚያሰጋ ነገርም የለም። ኦነግ ሽኔ ያሉት ቡድን ተረብቆ ሲቪሎችና ሴቶችን የሚገድል እንጂ የተደራጀ ጦር ኖሮት ከመንግስት ኃይል ጋር የሚዋጋ አቅም ያለው ጦር አይደለም ብሏል። ቡድኑ ወደ ከተሞች ሰርጎ የገባና ሸምቆ ጉዳት በማድረስ የሚታወቅ ነው ያሉት ኮሎኔል ግርማ ከሌሎች የጸጥታ ኃይሎች ጋር በመቀናጀት ጥቃቱን እየመከቱ መሆናቸውን ተናግሯል። ጠቅላላ ቅንጅት አድርገን እየሰራን ያለ ነው። በእኛ አካባቢ ያሉ በተለይ በደቡብ በዚህ በአዋሳ ዙሪያ በቀደም በተፈጠረውም ከልዩ ኃይሉ ጋር ከጸጥታ ዘርፉ ጋር ከ ሁሉም አጎራባች የሆኑ ጸጥታ ዘርፍ ኃላፊ የሚባሉ ጋር ተራርትን እየሰራነው ያለ ነው። ሰርጎ በመግባት ሞክሮ ነበር ግን አልተሳካለትም። ግን ፎቶ እየተነሳ ይለቃል። እኛ በደረስንበት ቦታ ላይ ግን ሰርጎ ለመግባት ከተማዋን ለማቃጠል ሞክሮ ነበር። በተለይ በምዕራብ ጉጂ ላይ ያንን ደርሰንበት፣ ያን ነገር የፈጸመው ግን በመደምሰስ አሁን ወደ መጣበት እየሸሸ በመሆኑም ቡድኑ አሁንም ከአንድ አካባቢ ወደ ሌላ ቀጠና ምሽግ በመቀያየር ጥቃት የፈጸመ ሲሆን ይህንም ለማስቆም ዘመቻው ቀጥሏልም ብሏል። ይሄ የሸኔ ስትራቴጂና የጁንታ ስትራቴጂ ነው፣ በኦሮሚያ ክልል ያወጣው መግለጫ በተለያዩ ቦታ አሁን ደግሞ ማሮ በጉጂ ያልከውም ትክክል ነው። እነዚህ ግን አቅም ኖሮ ሳይሆን ሁለት ሶስት አራት አምስት ሆኖ ሰው ገሎ እየሸሹ መሆናቸውን ግልጽ ነው። አንድ አቅጣጫ ስንመታ በአንድ አቅጣጫ ሌሊትም ቀንም እየሾለከ እያለፈ ስለሆነ ነው እንጂ አሁን ከኛ ከመከላከያ ሰራዊት አምልጦ ይሄዳል ተብሎ የሚታሰብ አይደለም። አሁንም እሱንም በዛ ቀጠና ላይ የኛ ሰራዊት ሰፍሮ እያሰሰ ይገኛል። የኢትዮጵያ መከላከያ ሰራዊት እርምጃ የወሰደ ያለው ቡድኑ ከህወሓት ጋር በትብብር መስራት መጀመሩን ባሳወቀ ማግስት በደቡብና ና በኦሮሚያ ክልል በተለያዩ የገጠር ከተሞችና ቀበሌ ገበረ ማህበር በሲቪሎች ላይ ኢሰብአዊ ጥቃቶችን ማድረስ በመጀመሩ መሆኑም ተገልጧል። ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራውና መንግስት ደግሞ ኦነግ ሸኔ የሚለው ሸማቂና ህወሓት ንጹሃን ኢላማ እናደርግም ሲሉ በተደጋጋሚ ጊዜ የሚቀርቡባቸው ውንጀላ ሲያስተባብሉ ቆይቷል። የሸማቂ ቡድን መሪ ነኝ የሚሉት አቶ ኩምሳ ድሪባ ለቪኦኤ ሲናገሩት ታጣቂዎቻቸው ሲቪሎች ኢላማ እንደማያደርጉ መግለጻቸው ይታወቃል። አሁን ደግሞ በደቡብ እዝና በኦሮሚያ ልዩ ኃይል ተወሰደ ስለተባለው እርምጃ ከሁለቱም ቡድን የተሰማ አስተያየትም ሆነ የተሰጠ ምላሽ የለም። L America Dims Radio, Jonathan awesome. The Voice of America. <laughs> Be your way.